ሰላም፣ ጤና ይስጥልኝ። የእሁድ ምሽት አነቃቂ እንግዶችን የምንጋብዝበት መሰናዶ ጀመረ። ኤደን ገረመው መርሃ ግብሩን እየመራው አብሬያችሁ እቆያለሁ። እናንተም አብራችሁን ቆዩ። የዛሬ እንግዳዬ ወጣት ሃና ኃይሌ ትሰኛለች። አሁናዊ ወይም ኮንቴምፖራሪ የሆኑ የእንግሊዝኛ ግጥሞችን በመቅጠም ወደ ስነ ጽሁፍ ከገባች ቆይታለች። ወደ በኋላ ላይ እንመለስበታለን እንጂ ሃና የዘላን የስነ ጥበብና የባህል ማዕከል መስራችም ናት። ገና ከልጅነቷ ጀምሮ በቤት ውስጥ ከመጽሐፍ ጋር እንዳትነጣጠል በቤተሰቦቿ በኩል ትልቅ ጥረት ይደረግ እንደነበርም ታስታውሳለች። ብዕሯን ከወረቀት ጋር ማዋደድ የጀመረችበትን እርግጠኛውን ጊዜ ባታውቀውም ታላቅ ወንድሟ ለትምህርት ክፍለ ሀገር ሲሄድ የነበራትን ናፍቆት ለመግለጽ የጻፈችውን ግን በጉልህ ታስታውሰዋለች። ጽሁፍ በደንብ ግልጽ ሆኖ ትዝ የሚለኝ ታላቅ ወንድሜ የኔ ሰባት ዓመት ልዩነት ነው ያለ እኔና እሱና ምንም ትምህርት ቤት ነበር የሚማረው ና እዛ ነበር የሚማረው ና እዛ ጨርሶ አስራ ስድስት ዓመቱ ያለ ወደ ዲላ ዩኒቨርሲቲ ናካል ና ለሱ የጻፍኩለት ግጥም ነው ትዝ የሚለኝ በደንብ ክሊርሊ በደንብ ግልጽ ሆኖ ትዝ የሚለኝ ራሱ ሲመጣ ይሁን ለሆነ ነገር ተደርሶ ሲመለስ ሆኖ ግጥም ጽፌለት ነበር። ከዛ ደግሞ ደስ የሚሉኝ የሆነ የሙዚቃ ባንድ ነበሩ። ለእነርሱም ደግሞ አንድ ጽፍ፣ ያለ እኔ የምጽፈው በእንግሊዝኛ ነው። አሁን አሁን ደግሞ ድብልቅ አይነት አጻጻፍ ጀምሬ ነበረ፣ እስከ ቅርብ ጊዜ ቋንቋዎችን በማደባለቅ የማውቃቸውን ሁለት የኢትዮጵያ ቋንቋዎች እና እንግሊዝኛ በማለት የመድበላለቅ ስራ ላይ ነበርኩኝ። አሁን አሁን ግን ያው ግጥምም ብዙም የጻፍኛለት ነ ወደ ረዘም ያሉ እና ያው አሁን ደግሞ በራሴ ድረ ገጽ ላይ የማወጣው ጽሑፎች አሉና በሰፊ ቤተሰብ ውስጥ እንዳደገች የምትናገረው ሀና ሀይሌ በአዲስ አበባ ዩኒቨርሲቲ ተማሪ ከነበረችበት ጊዜ ጀምሮ የክረምት ጊዜዋን በበጎ ፍቃድ ስራዎች ላይ ታሳልፍ እንደነበርም ታወጋለች። ይህም ታዲያ በኋለኛው ሕይወቷ ላይ ከዩኒቨርሲቲ በማህበረሰብ ሳይንስ ተመርቃ ስትወጣ በቶሎ ስራ ለመያዝ አግዞኛል ትላለች። ያው ለሁሉም ሰው የሆነ ሚጽሐፍ ነገር አዘጋጅቼ ባነበበት አጋጣሚዎች ነበሩኝ። ና ትልቅ ቤተሰብ ያው እንደ ኢትዮጵያዊነት እናት ወንድም ብቻ አይደለም ቤተሰብ ከአክስቶች አጎት፣ አክስትና አጎቶች ልጆች ምናምን በጣም ብዙነን ና በጣም ቅርብነት እና በምንገናኝበት ጊዜ ፈታ እንዲሉ ምናምን የተለያየ ነገሮችን አረግ ነበር። ያው ከልጅነት የጀምሮ ማለት ያው ከዛ ተነስቼ ወደ አስራ ሰባት አመት ሲሆን የመጀመሪያ እንስራ ያልኩኝ ቮለንቲር አድረግ ነበረ። ወርልድ ዋይድ ኦርፋን ፋውንዴሽን የሚባል አዲስ አበባ ውስጥ ወላጆቻቸውን ያጡ አሚሮች ናቸው እና ና በኤች አይ ቪ ምክንያት ያጡት ወላጆቻቸውን ወይ አንድ ወላጅ ወይ ሁለት ወላጅ ያጡ ልጆች ነበሩ ና በዛ ውስጥ ደግሞ ብዙ ትሬኒንጎች ወስደን ከልጆች ጋር የተለያዩ ስራዎችን ከነሱ ጋር ለመስራት ትችል ነበር ና ሽም አትሊስት ከአራት አምስት ክረምቶች ይሄንን ነበር የምሰራው እና ትንሽ የኪስ ገንዘብም አለ። ራስን መቻል የሚለውን ነገር በዛም በዛውም ተማርኩ ለራሴ ከዛ ደግሞ ከልጆች ጋር እንደዛ ያው መዋልም መስራትም ላይ ብዙም በአርት ውስጥ ነበረ አብረን እንትን የምንላቸው አርት ምን አይነት ቤኔፌት እንዳለው ክሬቲቪቲ ምን አይነት ጥቅም እንዳለው ለልጆቹ ባህሪም ለውጥ ላይ የሆነ ቲያትር ዘቅለነሱ አስተምር ነበር። ለምሳሌ ና ያቱም የአርት ኃይሉ በጣም ደረቅ ነው። እኛ እንትን እንደምንለው አይደለም። ይሄ ያው ብዙ ሰው አርቲስት ይባላል፣ ግን እንደዛም በዛም መንገድም ማለት ማየት ያለብን ለሁላችንም ሕይወት ውስጥ ያለው ትልቅ ትናል ከማዝናናትም በላይ እንዲያውም ማዝናናቱ እንደሌላ ነገር ሆኖ አርትና ፈጠራ ይሁላ ነገር እለት ተእለት ያለው ኑሯችንን በጣም በትልቁ የሚያሻሽብ ስራችን ላይ ጥሩ ነገር የሚሰጠን ነገር ነው ብዬ ስለማምነው ነው። ኖርማሊ ስራ የሚባል ነገር በትንሹ ጀምር የቻልኩት ሁለተኛ ደረጃ ተማሪ የነበርኩኝ እያለ ነው። ሰው ሀይ ስኩል ላይ ነው ክረምት ላይ ስራ ስራ ነበረ። ስለዚህ ያንን በትሬኒንግም ሆነ በተለያየ መንገድ የነበሩኝ ሰርተፍኬቶች ከዛም ዩኒቨርሲቲ በምገባበት ጊዜ አንደኛና ሁለተኛ አመት ላይ የቀን ተማሪ ሙሉ ጊዜ ከትምህርት ጋር አሳልፍ እና ከዛም ዶ ሌላ ቮለንቲር ስራዎች ሰራ ነበረ። ብዙ ነገሮች የሚቀለኝ በማሰብ ብቻ ሳይሆን እንደዚህ አይነት ነገር ላይ በመስራት አራት አመት ጨርሼ በምመረቅበት ጊዜ ኦልሬዲ የስራ ሽ ነበረ ሀና የዩኒቨርሲቲ ትምህርቷን ጨርሳ ለሁለት ዓመት ከአዲስ አበባ በመውጣት በማህበረሰብ ሳይንስ አገልግሎት ሰጥታለች። በዚህ ጊዜ ታዲያ በእንግሊዝኛ ግጥሞች መጻፏን አላቋረጠችም ነበረ። ለእንግሊዝኛ ጽሁፍ ጸሐፊዎች ወይም ደግሞ ገጣሚዎች ስራቸውን እንዲያቀርቡ የሚያበረታታ ምንም አይነት መገናኛ ብዙኃንም ሆነ ማዕከል እንደሌለ የምትናገረው ሀና ይኸው ተመሳሳይ ችግር ከሚያጋጥማት ገጣሚ የቅርብ ወዳጇ ክርስቲን ዮሐንስ ጋር በመሆን ግጥማዊ ቅዳሜ የተሰኘ የእንግሊዝኛ የግጥም ስራዎች ከጃዝ ጋር ታጅቦ የሚቀርቡበት የግጥም ምሽት ማዘጋጀት እንደጀመሩ ትገልጻለች። የግጥማዊ ቅዳሜ ከክርስቲን ዮሐንስ የምትባል ጓደኛ ናት። መታ ነገረችን እንደዚህ አይነት ነገር እያሰበች እንደሆነ እና በጣም ሌላ ቦታ ያለን ተቀባይነት ጥሩ አይደለም። ለእንግሊዝኛ ገጣሚ ብቻ ሳይሆን ለጀማሪ ገጣሚ ብዙ ቦታ የት ነበር፣ አልነበረም በዛ ጊዜ። አሁን እንኳን በጣም ተሻሽሏል ያለው እንትን እና በዛ ጊዜ ግን ምንም አልነበረም። አንዳንዴ በቃ ብቅ ብቅ የሚሉ ነገሮች ሰው ኢቨንት ካደረገ ምናምን ነው እንጂ እዚህ በተከታታይ እድል የሚፈጥር ቦታ አልነበረም። ና ሰው እንደዚያ ብላ አዋየችን። አንድ አይነት አስተሳሰብ ያለ የነበረን ያው በዚህ ስራ ላይ ስለዚህ፣ ከክርስቲን ጋር ወርደን የምትጀምርበት ቀን ነገረችኝ፣ ሄድኩኝ። በጣም ትንሽ ነበርን ሶስትን አራት ሰዎች ብቻ። ከዛ ያው ጓደኞቻችን ነበሩ የሚያዳምጡ። ያው ሁሌ የምንለር የሚጀምረው ትንሽ ና ግን፣ በጣም ቶሎ ነው ያደገው ያለው። ምንም ቶሎ በጣም በጣም ቶሎ አደገ። ቦታ ማግኘት ከምት ነበር፣ ስለዚህ ካፌ ውስጥ ነበር፣ ነው ትንሽ ጊዜዎች። ከዛ በኋላ ወደ ከሚቀባሃል ማዕከል ተጠርተን ያው እዛ አረግ ነው ማለት ነው። እስካሁን ድረስም እዛ ነው የሚደረገው። አና ኃይሌ ለግጥም ብቻ ሳይሆን ለባህልም ልዩ ፍቅር አላት። ልክ እንደሷ ጀማሪ ከያንያን ሆኖ ቦታ ያጡትን ወጣቶች ማሰባሰብ ብችል የሚለው ሀሳብ ታዲያ የብዙ ጊዜ ህልሟና ጥያቄዋ ነው። በዚህም የተነሳ ዘላን የሥነ ጥበብና የባህል ማዕከልን ለመክፈት መወጠን ከጀመረች ብዙ ቆይታለች። አድማጮቻችን ከጋቢና ቬጋ ናችሁ ያላችሁት የዘላን የስነ ጥበብና የባህል ማዕከል መስራች ወጣት ሀና ኃይሌ ተሞክሮዎችን እየሰማን ያለ ነው። እዚህ ላይ የሙዚቃ አፍታን ውሰድና ስንመለስ ዘላን እንዴት እንደተመሰረተ እንሰማለን። እች የዳብሰኝ ሶሮ ከወገቤ ይወገዳል ጭንቄ ካልሀሳቤ ልበልህ ሐኪሜ ልበልህ ፈዋሽ ሰላም ሰጠኝ ጤና የዳባሽ अब आज मुझसे अच्छा ተጋቢና ቤጋናችሁ ያላችሁት የአነቃቂ እሁድ እንግዳችን ሀና ሀይሌ ናት። ሀና ሀይሌ ወጣት የስነ ጽሑፍ ሰው ናት። ከሙዚቃው በፊት እንዴት ወደ ግጥም ጽሑፍ እንደገባች እንዲሁም ላለፉት አራት አመታት በፈንድቃ የባህል ምሽት ቤት ሲካሄድ የቆየውን ግጥማዊ ቅዳሜን እንዴት ከጓደኛዋ ጋር በመሆን እንደመሰረቱ አጫውታን ነበር። የሀና ጉዞ ታዲያ እዛ ጋ ብቻ አያቆምም። ሀና ከዩኒቨርሲቲ ወጥታ በነበሯት ጥቂት ዓመታት ውስጥም ስራዎቿን ለማቅረብ የነበረባትን ችግር በመገንዘብ በራሷ የኪነ ጥበብና የባህል ማዕከል ለመመስረት በመወሰን ከዓላማዋ ጋር የሚስማሙ አጋሮች ፈልጋ መንቀሳቀስ ጀመረች። ዓላማዋ በጣም ትልቅ ነው የግጥም፣ የሙዚቃ፣ የስነ ጽሁፍና የስዕል ስራዎች የሚቀርቡበት፣ ወጣት ጀማሪ ከያነያን ስራቸውን የሚያቀርቡበት፣ እንዲሁም በኢትዮጵያ ለመጀመሪያ ጊዜ የኪነ ጥበብ ቆይታ ወይም አርት ሬዚደንሲ የሚባለው ማለትም አርቲስቶች እድሉ ተሰጥቷቸው ማረፊያ አግኝተው ጊዜ ወስደው በመስራት ስራቸውን የሚያቀርቡበት እና የሚማማሩበት እንዲሆን ወጠነች። ውጥኑንም ድንበር የለሽ የፈጠራ ችሎታ የሚታይበት እንዲሆን ስለፈለገች ዘላን የስነ ጥበብ እና የባህል ማዕከል ስትል ሰየመችው። ሀና ይህን ማዕከል ለመክፈት የሄደችበትን መንገድ እንዲህ ትገልጸዋለች። ስራ ማግኘት ከባድ ነው። ከዛም በላይ ደግሞ ወጣት ሆኖ ስራ ይዞ መቆጣት ከባድ ነው። ምክንያቱም ያው ያው ታውቀዋለሁ ማለት ሁሉንም ነገር ስለ አሳልፍ የተሰማቅ ማለት ነው እና ዘላን የፈጠራና የባህል ማዕከል ነው ወጣት እኔም ራሴ የሆነ አዲስ አበባ ብትሆንልኝ ብዬ የማልመው ነገር አለ። ያው ሁሉም ነገር ባይመቻቸው አንድ ቦታ ቢኖረን መሰብሰብ የምንችልበት አዳዲስ ነገሮችን የምናስብበት፣ ያው ኮንተምፖራሪ አይደንቲቲ ና ካልቸር ላይ ነው የምንለው። ይሄ ደግሞ ያው ሲተረቆም የአሁናዊ ማንነቶችን ና ባህልና አርትን የሚዳስስ ቦታ ነው፣ ና ብዙ ነገር ለመጻፍ ያስብንበት ቦታ ነው። ና ይሄንን ሀሳብ ነበረኝ ከሁሌም ነው። ማለት ያው ህልም ነው የሆነ ልጅ ሆነች የምታልመው ነገር አለ እንደዛ ህልም ነው። ያው ይለያያል ጊዜ በዚህ ቢሆን እንደዚህ ቢሆን ብዬ የማሰባቸው ነገሮች ነበሩ። ከዚ ጊዜ ልጀምረው ብዬ ሳይባ ካለኝ ያቆብ ትህልት ነው እና መጨረሻ ላይ ግን ያው አሁን ፈረንጆች አቆጣጠር ወደ ጃንዋሪ ላይ ቦታ አገኘ። አራት ወር አካባቢ ነበር የፈጀብን ቦታውን ለማግኘት። ጥሩ ቡድን መፍጠር ቻለን። ጓደኞች ምን አብረን እንሰራለን እና አዲስ አበባ ቀላል አይደለም፣ ቤት ማግኘትም መከራየትም በጣም ውድ ነው እና ያ እንደ ቢዝነስ ከፈት የነበረው ላይሰንስ ብዙ ኢቨንቶች ለማካሄድ ነበር። ሰፊ ህልም ጋር በብዙ ጥረት የተከፈተው ዘላን የባህል ማዕከል ግን ባልታሰበ ሰዓት ያልታሰበ ችግር አጋጠመው። ዘላን እንደ ነገ ሊመረቅ በዋዜማው የመጀመሪያው የኮቪድ-19 ተጠቂ በኢትዮጵያ ተገኘ። ይህን ተከትሎም ባሉት ሳምንታት የኮቪድ-19 ስርጭትን ለመቀነስ የሰዎች መሰባሰብን የሚከለክለው የአስቸኳይ ጊዜ አዋጅ ወጣ። ሀና፣ ይህም ባይሆን ኖሮ ቀደም ብለን ኃላፊነት ተሰምቶን ሰዎች መቀበል አቆምን፣ ትላለች። ባለፉት ስድስት ወራት ውስጥ የተፈጠሩት የጤናና የፖለቲካ ለውጦች ሀናን ዘላንን ለመዝጋት እንድትወስን አስገደዳት። ወደ ውሳኔው ስትመጣ የነበረውን ሁኔታና ስሜት በሀዘን እንዲህ ታስታውሰዋለች። ያው ከላይስን ስሙ ምናምን ሁሉም ሲደማመር ብቻ ከስድስት ወር በላይ ያለ ገቢ ነው የቆየ ነው። ምክንያቱም ያው ጥሩን ቤት ቢሆን የተቀራየ ነው። ብዙ የሚሰሩ ነገሮች ነበሩ በቤት ላይ ምክንያቱም ማስተካከል ስላለብን፣ ያው ዝም ብሎ ለመክፈት ያህል ሳይሆን የከፈት ነው። በትክክል መከፈት ይችላል ጥሩ ነገር ማበርከት እንችላለን ብለን ስላሰብን፣ ያው ማስተካከሉ ላይ ብዙ ጊዜ ወሰደብን። እንችላለን ብሎ አበላሽቶ ሄድ ሰዋለን ብዙ እንደዚህ አይነት ስራዎች አሉ እና አንዳንድ ጊዜም እራሳችን የገባንበት እንትን አለን። ራሳችን እንሰራዋለን ብለን ምክንያቱም ሰው ማመን እና መፍራት መጀመር ሁላ ያለው ስሜት ነበረን እና ምክንያቱም ይሰራል ብሎ የመጣ ሰው አበላሽቶብን የሚሄድበት ጊዜ አጋጣሚም ነበረ እና ያው ከዛ ደግሞ አሁን ዓለም ላይ ባጋጠመው የወረርሽኙ ራሱን ንዛ የመጣ ብዙ ችግሮች ነበሩ። ምክንያቱም እንደ ኢቨንት ቤት ነው ቅድም እንዳልኩ በፈረንጆች አቆጣጠር ማርች አስራ አራት ላይ ነበረ በራችንን የከፈትነው ለማህበረሰቡ። እንደ አጋጣሚ የሆነ ደግሞ ያው የመጀመሪያው ኮቪድ ታማሚ በኢትዮጵያ ውስጥ በመንግስት ይፋ የሆነው ማርች አስራ ሶስት መጣለ እና ያው መግፈሳችን ላይ ትንሽ ከብዶን ነበረው ሁሉም ነገር እንዴት ነው የምናደርገው ምናምን እያለን ግን ያው በጥሩ ሁኔታ አልፎ ነበረ። በጣም በጣም ብዙ ሰው ነው የመጣው። ከአሰብ ነው በላይ ከዘጠኝ ሰዓት ቀን እስከ ማታ ስድስት ሰዓት እኩል ለሌሊት ላይ ነበር ያቆም ነው እና ዘጠኝ ሰዓት ነው ፖስተራችን ላይ ብለን የለጠፍነው። ብዙ ሰው ነው የሚመጣው አላሰብነም ነበር፣ ምክንያቱም ያው አዲስ ቦታ ነው አዲስ ነገር ነው ብዙ ነገሮችን ነው። ስምንት ሰዓት ነው የመጣው ግን በቃ ሰው ሰዓት ሙሉ ከኛ ጋር ነው ያሳለፈው እና በጣም በጣም ደስ የሚል ፕሮግራሞች ነበሩ። ሀገራዊ ካፈትን የሚባል የኢትዮጵያ ልጅ ሚባል በጣም የሚገርም የሙዚቃ አቀናባሪ ነበር ስነስርዓታት ከኛ ጋር አሪፍ መዝናኛ እያደረገልን ቆየን ማለት ነው። እና በዚህ ሁኔታ ከፈትን። ከዛ በኋላ ግን ቶሎ ኮቪድን ምክንያት መዝጋት እንዳለብን ተረዳን ማለት ነው። ልክም ነበረ። ሰው ራሱን መጠበቅ አለበት። እኛም ዘጋን ማለት ነው። እና በራችንን ስንዘጋ ግን እኛ ቦታው ግን ስቲል እንደን በቀጠሩ ሰዎችን መጠቀም የሚፈልጉ የተለያዩ አርቲስቶች፣ የተለያየ ፕሮጀክቶች የሚሰሩ ሰዎችን እንዲሰሩ ቦታውን ሰጠን ነበር። ስለዚህ በተለያየ መንገድ ስቲል ቦታው እየተጠቀመ ነገር ግን ለህዝብ ክፍል አንድ ቀን ብቻ ነው ያለ ነው። ከዛ በኋላ ሁሉንም ነገራችንን ወደ ድህረ ገጽ ስራ ላይና ወደ ኦንላይን የሚሄደው ሰው ድህረ ገጻችን ላይና ማህበራዊ ገጾች ላይ ስራ መስራት ጀመርም ማለት ነው። ለምሳሌ የፖድካስት ፕሮግራሞች ነበሩን። የተለያዩ ጽሁፎችን ማሳተን ጀመርን። ቪዲዮ ኢንተርቪዎች ማድረግ ጀመርን። የተለያዩ በእኛ ዘርፍ ላይ የሚሰማሩ ወጣቶችን ለህዝብ ማስተዋወቅ ማነው ነው እንደዚህ አይነት አሪፍ አሪፍ ዛ ሚሰራ ያለው ምንድን ነው የሚሰራ ያለው ከተማው የሚለውን እንድንተዋወቅ ያህል እንደዚህ አይነት ስትኖች ጀመርን እና ሁሌም የምናደርጋቸዋለን ብለን ያሰብናቸው ፕሮግራሞች ናቸው። ግን በጣም ብዙ ጊዜያችንን እና ትኩረታችንን የሰጠ ነው። ቦታውን በመስራት ላይ ነው እና ይሄ ኦንላይን ቨርቹዋል ትኑ ላይ ምንም ነገር እየሰራ ነበረ ኦልሞስት። ምክንያቱም ቦታ ነበር የሚያስፈልግም ብለን ሚመስሉ ቢዝነስ እኛ እናውቀዋለን፣ ፍላጎታችን ምክንያቱም እኛ የዛ ማህበረሰብ አካል ስለሆነ ማለት ነው። ግን ኮቪድ ሲመጣ የቦታ አልነበረም ጥያቄ ምክንያቱም ሰው ቤት ያለው ነገር እና በብዙ መልክ ያ ማዕከል ጊዜው እንዳልሆነ ገባኝ። የምናወጣው ገንዘብ በተለይ ኢንተርኔቱ ሲዘጋ ደግሞ ያው ስራችንም ቆመ፣ መቶ በመቶ ቆመ ሁሉም ነገር እና የእውነት ተስፋ ከበደኝ እና መዝጋት እንዳለብኝ ገባኝ። እና አንድ ሁለት ቀን አደርኩ በስራ ዝም ብዬ እያሰብኩኝ። ብዙ ብር ያወጣ ነው ግን ያው ወደፊትም ብዙ ብር ለማውጣት አይደለም ዝም ብሎ እያዋጣ ነው ያለው ቤት ገንዘብና ስሜቱን አውጥተን ስናስበው እንደ ቢዝነስ። ያው ከቡድናችንም ጋር አወራን። ሁላችንም አንድ አይነት የሆነ ውሳኔ ላይ ነበር የደረስነው። ምክንያቱም ሁኔታውን እያየ ነው እና ያው በጣም ከባድ ነበረ። አልቅሻለሁ፣ ተናግጃለሁ፣ ደብሮኛል። ብዙ ነገሮች በዛ ጊዜ ና ይሄን ደግሞ ማለት አንዳንዴ መጥፎም ስሜት እንዳይሰማን መገፋፋት የለብንም። የተሰማን ስሜት ልክ ስለሆነ እና ያው በዚህኛው ጊዜ ግን የመጀመሪያው ስናዘጋጀው ራሴ እየቀባ ነው ግድግዳዎች አሉ፣ ምንም ብዙ የሰራው ስራ አለ። በአሁኑ ግን ያው ሰው ቀጥረን ማሰራት ነበረብን፣ ምክንያቱም ማፍረሱ በጣም ይከብዳል ከመሳቱ ያ ማየቱ ራሱ ቀለሙ ሲለወጥ ቀለሙ ሲለወጥ ማየት ሲነቃጠል ነው። በጣም ህልም እራሱ ብትንትን እያ ይመስላል እና ግን ለበጎ ነው። እውነቱን ለመናገር ምክንያቱም ወደፊታችን ስናስብ ማስተካከል እንዳለብን ብዙ ነገሮችን መለወጥ እንደዚህ እንድንችል አድርጎናል። እና ደስ ያለኝ አንድ ነገር በትክክለኛው ሰዓት ነው ያቆም ነው ምክንያቱም ጸዳ ውስጥ በመግባት የሚባል ነገር አለ። አንዳንድ ጊዜ ያው ህልምም ቢሆን ህልም የተለያየ ነገር ሊመስል ይችላል እና አንዳንድ ጊዜ ወጥህን ስንይዘው አንድም ነገር መጥፎ ሁኔታዎች ላይ ሊያሳድረን ይችላል እና ስለዚህ ማዕከሉን ዘጋ ነው። ግን ኦፊስ፣ ሌላ አንድ ቢሮ ተከራየን፣ አነስ ያለ ትንሽ ነገር፣ ብዙ ብዙ መከታተል የማያስፈልገን ነገር እና ስራችንን መቀጠል ግን ሀና፣ አሁንም ተስፋ አልቆረጥኩም ለጊዜው በበይነ መረብ ላይ እንቆይና ቀስ ብለን ግን ሰፋ ባለና በተደራጀ መልኩ ዘላን የባህል ማዕከልን ይዘን እንመለሳለንም ትላለች። አዳዲስ ነገሮች የሚጠብቁ ከኛ ሁሌም ወደፊት ነው የምናስበው እና የተለያዩ ፕሮግራሞችን ወደፊት ለማምጣት እየጣረን ነው፣ ከጀርባ አሁን ያሉትን ፕሮግራሞች ደግሞ እየቀጠለን ያለ ነው። ከሚቀጥለው ሳምንት ጀምሮ ድረ ገጻችን ላይ ሁሉም ላይ ያሉትን ፕሮግራሞች አቁመን ነበረ አቋርጠን ነበር ለትንሽ ጊዜ ያው። ይህም ደግሞ ከቀድሞ ስሜት ጋር የሚገናኘ ነው። የእውነት ውስጣችንን ትንሽ የሰበረው ነገር ስለነበረ ያንን ነገር መልሶ ለማግኘት ትንሽ ጊዜ ይፈልጋል እና እውነታዊ ያልሆነ ስሜቶች ደግሞ ማህበራዊ ገጽ ነው ምናምን እያለን ማውጣት አልፈለግንም። እና ሁሉም ላይ የመጨረሻ መልዕክታችን ካያችሁት ምን ያህል እንደተሰማ ይገልጻል። እና ይህንንም ጊዜ ወስደን ያው በምን አይነት መልክ እንደምንመለስ፣ ምን አይነት ነገሮችን መስራት እንደምንፈልግ ጊዜ ራሳችንን ሰጥተን ነበር። እና ከሚቀጥለው ሳምንት በኋላ ግን ነባሪ ሆኑ ፕሮግራሞችን ይቀጥላሉ። አዳል እናመጣለን ማለት ነው እና ብዙ ኦንላይን ነገሮች ላይ ጠብቆል ማንኛውም ሰው ደግሞ ከኛ ጋር መስራት የሚፈልግ ከኛ ጋር መነጋገር የሚፈልግ ምንም መግለጽ ቦታ እየሰጠና ያለ ነው። አድማጮች እንግዲህ ስለ ሀና ሀይሌ የነበረንን የምሽቱን ዘገባ በዚህ ተጠናቋል። ሀና ሀይሌ በሕይወት ሰልፍ ውስጥ ትልቅ ህልም ይዛ በተስፋ የምትጓዝ ወጣት ናት። ዘላን የኪነ ጥበብና የባህል ማዕከልም በቅርቡ ከድረገጽም አልፎ በአካልም ይመለሳል ብለን ተስፋ እናደርጋለን። ሀናን፣ ታሪኳን ስላካፈለችን በእናንተ በአድማጮቻችን ስም ላመሰግና ትወዳለሁ። እናንተም ከኛ ጋር ለነበራችሁ ቆይታ እያመሰገንኩ በዚሁ እሰናበታለሁ። ከአሜሪካ ድምፅ ዋሽንግተን ዲሲ ኤደን ገረመው ነበርኩ። ደህና ደሩ። አቤት በሉን። አቤት Oh <laughs>